ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችው፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሐሙስ ጥር 7 2007 ዓ.ም ስርጭት ይዤ ማስተናግዳችሁ ሶሎሞን አባተ ነኝ። ንጉሱ ታምሬና ዳንኤል ብራውን ፕሮግራሙን ይመራሉ። የቴክኒክ መሐንዲሱ ሱሌማን ተራዋሊ ነው። እንዳየነው አሁንም በፍርድ ቤቱ ትእዛዝ መሰረት ክሱ ተሻሽሎ ቀርቧል የሚል እምነት የለንም። አቶ መኮንን አቶ አማሃ መኮንን ትናንት ችሎት ከቀረቡት የዞን ዘጠኝ ጋዜጠኞችና ብሎገሮች ጠበቆች አንዱ ናቸው። የፍርድ ቤት ዘገባ አለን። በእኔ እምነት ያው ማንኛውም ውጭ ያሉ አሜሪካ የአሜሪካ ተቋማት የሰብአዊ መብት ተሟጋሾች ሊሆኑ ይችላሉ፣ የፕሬስ ነጻነት ጠብቆ ተቋማት ሊሆኑ ይችላሉ፣ ቲንክ ታንኮች ሊሆኑ ይችላሉ። አንድ የጋራ ዓላማ አላቸው ብዬ አምናለሁ። እሱም ምዕራባውያን ሄጅሞኒክ አምቢሽን ወይም ደግሞ የምዕራባውያን ዓለምን የመቆጣጠር ዓላማ አጠቃላይ ከዛ ቃል ኪዳን ጋር የተገናኘ ዓላማ እንዳላቸው አምናለሁ። ያንን ያልኩበት ምክንያት ማንንም ለመወንጀል ወይም ደግሞ ማንንም ንጹህ ለማድረግ አይደለም። ዳዊት ከበደ በአውሮፓውያኑ የዘመን አቆጣጠር የ2010 ዓ.ም ምህረት የዛሬ አራት ዓመት ማለት ነው፣ የዓለም አቀፍ የፕሬስ ነጻነት ሽልማት ተሸላሚ ነው። በስደት ለሁለት ዓመታት አሜሪካ ከቆየ በኋላ አሁን ኢትዮጵያ ይገኛል። የጋዜጠኞች ደህንነት ተሟጋች ድርጅት የሲፒጄን ምላሽም ይዘናል። አብራችሁን እስከ ምሽቱ ሶስት ሰዓት ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ ታሰማናለች። ጤና ይስጥልኝ እንደምናመሻችሁ ባለፈው ሳምንት ፓሪስ ውስጥ የእስልምና አክራሪዎች ካደረሱት የሽብርተኛ ጥቃት ተከትሎ የፈረንሳይ ፕሬዚዳንት ፍራንሷ ኦላንድ የጽንፈኛ እስልምና ዋና ሰለባዎች ሙስሊሞች ናቸው ሲሉ ተናገሩ ሚስተር ኦላንድ ይህን ያሉት ፓሪስ ውስጥ በፈረንሳይና በአረቦች ባህሎችና እምነቶች መካከል መቀራረብን ለመፍጠር ጥረት እያደረገ በሚገኘው በአረቡ አለም ተቋም አረብ ወርልድ ኢንስቲትዩት ባሰሙት ንግግር ነው። ባለፈው ሳምንት በሻሌ ኤብዶ ጋዜጣ ላይ የደረሰው ጥቃት አንድም እምነቶችን ሊሸረሽር አለዚያ ደግሞ ሰዎች መልእክታቸውን ጮክ ብለው እንዲያሰሙ ሊያነቃ የሚችል ነው ብለዋል። ፕሬዚደንቱ ጽንፈኛ እስልምና ራሱን የሚመግበው ለዘመናት መፍትሄ ሳያገኙ በቆዩ ቅራኔዎች፣ ተጽዕኖዎች፣ ድህነት፣ የእኩልነት አለመኖርና ግጭቶች ነው ብለዋል። የጽንፈኝነትና ያለመቻቻል ቀዳሚ ሰለባዎች ደግሞ ሙስሊሞች ራሳቸው ናቸው ሲሉ ፕሬዚደንት ኦላንድ ተናግረዋል። ሰሞኑን ቦኮ ሐራም ሰሜን ምስራቅ ናይጄሪያ ውስጥ ያደረሳቸው ጥቃቶች በሰብ እና ላይ ከሚፈጸም ወንጀል የሚተናነሱ አይደሉም ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ሚስተር ኬሪ ዛሬ ሐሙስ ይህን ያሉት በቡልጌሪያ ባደረጉት ጉብኝት ላይ ነው። ትናንት የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ቦኮ ሀራም በቅርብ ቀናት በሁለት ከተሞች ያደረሰውን መጠነ ሰፊ ውድመት የሚያሳይ የሳተላይት ቪዲዮ አስተላልፏል። በጣም ዘግናኝ የሆነ የንጹሀን ህዝብ ጭፍጨፋ ነው። ቦኮ ሀራም በናይጄሪያና በዚያ ክልል ብቻ ሳይሆን በሁላችንም እሰቶችና ሽብርተኝነትን አስመልክቶ ባለን የኃላፊነት ስሜት ላይ ከባድ ስጋት መደቀኑን ቀጥሏል ብለዋል የውጭ ጉዳይ ሚኒስትር ኬሪ። አንድ አሜሪካዊ በዩናይትድ ስቴትስ ተወካዮች ምክር ቤት ህንጻ አካባቢ ፍንዳታ ለማድረስና የመንግስት ሰራተኞችን ለመግደል ሲያሴር ኦሃዮ ግዛት ውስጥ የጸጥታ ኃይሎች በቁጥጥር ስር ያዋሉት መሆኑ ተገለጸ። የሲንሲናቲ ከተማ ውስጥ ከአንድ የመሳሪያ መሸጫ መደብር ጠመንጃዎች ገዝቶ የወጣው ክሪስቶፈር ኮርኔል ወዲያው ነው በቁጥጥር ስር የዋለው። ኮርኔልን የያዙት ፌዴራል የጸጥታ ኃይሎች ሲሆኑ የመደብሩ ስራ አስኪያጅ ጃንዲን የኮርኔልን እቅድ ሲሰሙ በጣም መደንገጣቸውን ተናግሯል። አይናፋር ቢጤ ነው የሚመስለው፣ ነገር ግን ለፍላፊ ነው። ከመደበኛው ሁኔታ የተለየ ነገር አላየሁበትም ብለዋል። እንዲህ አይነት አስደንጋጭ ነገር ያሰበ ሰው ጨርሶ አይመስልም ሲሉ ተናግረዋል። ኮርኔል የጦር መሳሪያ በመያዝና የአሜሪካ መንግስት መኮንኖችን ለመግደል በመሞከር ክስ በአንድ ፌዴራል ችሎት ፊት ዶሴ ተከፍቶበታል። የተጠርጣሪው ጃን ኮርኔል አባት ጆን ኮርኔል ናቸው። እሳቸውም ለጋዜጠኞች በሰጡት ቃል የፌዴራሉ ምርመራ ቢሮ የኤፍቢአይ ተከታታዮች በልጃቸው ላይ መረጃ ሲያሰባስቡና በአይነቁራኛ ሲጠብቁት ነበር ብለው እንደሚያምኑ ተናግረዋል። ኤፍቢአይ ኮርኔል ወደ አንድ መስጊድ ሄዶ እንደነበረም ያምናል ዝርዝሩም በመደበኛው ዝግጅታችን እናቀርባለን አሸባሪዎች የመናገርና ሀሳብን የመግለጽ ነጻነቶችን እንዲያፍኑ አንፈቅድም ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የብሪታንያ ጠቅላይ ሚኒስትር ዴቪድ ካምሮን አስገነዘቡ ሁለቱ መሪዎች ዘ ታይምስ ኦፍ ለንደን በተባለው ጋዜጣ ላይ በጋራ ባወጡ ጽሑፍ እነዚህን ገዳይ ጨካኞች እና የተጣመመ ርዕዮተ ዓለማቸውን እናሸንፋለን ሲሉ ቃል ገብተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት፣ ለዜናው ከምሽቱ ሶስት ሰዓት በሀያ አምስትና በሰላሳ አንድ ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ትመለሳለች። ይህ በአስራ አራት ሰላሳ አንድ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። አቃቤ ሕግ በነ ሶሊያና ሽመልስ ላይ የመሰረተውን ክስ አሻሽሎ ለፌዴራሉ ከፍተኛ ፍርድ ቤት ዘጠነኛ ወንጀል ችሎት ትናንት አቅርቧል። ፍርድ ቤቱ ቀደም ሲል በሰጠው ትዕዛዝ መሰረት ክሱ መሻሻሉን መርምሮ ብይን ለመስጠት ቀጠሮ ሰጥተዋል። የተከሳሽ ጠበቃ ግን አቃቤ ሕግ ክሱን አሻሽሎ አቅርቧል የሚል እምነት የለኝም ብለዋል። መለስካቸው ማህ ተጨማሪ አለው ፌዴራል አቃቤ ሕግ በሰባቱ ጦማሪያንና በሦስቱ ጋዜጠኞች ላይ የመሰረተውን ክስ ለሁለተኛ ጊዜ ማሻሻያ አድርጎ ለፍርድ ቤት አቅርበዋል። ቀደም ባለው ቀጠሮ የፌዴራሉ ከፍተኛ ፍርድ ቤት ክሱ እንዲሻሻል ትዕዛዝ ከሰጠባቸው ሰባት ነጥቦች ውስጥ አቃቤ ሕግ ሦስቱን ብቻ እንዳሻሻለ ተቀብሎ በቀሪዎቹ አራት ነጥቦች ላይ ግን ተጨማሪ ማሻሻያ እንዲያደርግ ሌላ ትዕዛዝ ሰጥቶ ነበረ። የእነዚህን ቀሪ አራት ነጥቦች ዝርዝር ምን እንደሆነ እንዲያስረዱኝ ከተከሳሽ ጠበቆች መካከል አቶ አማ መኮንንን ጠይቄ ነበረ። ተከሳሾቹ የተለያየ ስልጠና ወስደዋል ተብሎ በክሱ ተገልጿል። ነገር ግን ስልጠናዎቹ የተሰጡ ማነሰነጣቸው በምን ጉዳይ ላይ ነው የሚለው ነገር ክሱ ላይ ይገለጽ የሚል ነበረ። ሌላው በክሱ ላይ በተለያየ ቦታ ላይ የሽብር ቡድኑ የሽብር ድርጅቱ እየተባለ የተገለጸው በትክክል ማንን ለማለት ተፈልጎ እንደሆነ በተለይም ከኦነግ እና ከግንቦት ሰባት ሊለይ በሚችል ሁኔታ ክሱ ውስጥ ግልጽ ሆኖ እንዲሰፍር የሚል ነገር ነበር። ሌላ እንደዚሁ 48 ሺህ ብር ተቀብሏል ተብሎ የተገለጠ ነበረ። ይህን ብር ከማን እና ለምን እንደተቀበሉ እና ለምን ዓላማ እንደዋሉ ተገልጾ ይስፈር ተብሎ ነበረ። ሌላ ደግሞ በክሱ መጀመሪያ አካባቢ ተከሳሾቹ የህቡዕ ቡድኑ ሊቀመንበር፣ የውጭ ጉዳይ ክፍል፣ የህዝብ ግንኙነት ክፍል፣ የዘመቻና ምርምር አስተባባሪዎች በሚል ተገልጾ እያለ ወደ እያንዳንዱ ተከሳሽ ተሳትፎ ሲመጣ ግን በክሱ ላይ ማን ሊቀመንበር፣ ማን የውጭ ጉዳይ ክፍል፣ ማን የህዝብ ግንኙነት ክፍል፣ ማን የዘመቻና ምርምር አስተባባሪ እንደሆነ ስለማይገልጽ ይህንኑ ነው ገልጸህ አቅርብ በሚል ነበረ የታዘዘው። አቃቢ ሕግም እነዚህን የተዘረዘሩ ነጥቦች በተመለከተ በፍርድ ቤቱ ትዕዛዝ መሠረት ዛሬ አሻሽሎ አቅርቧል። ፍርድ ቤቱ የተሻሻለውን የአቃቢ ሕግ ክስ ከተቀበለ በኋላ መርምሮ ብይን ለማሰማት ለጥር 20 ቀን 2007 ዓ ም ተለዋጭ ቀጠሮ ሰጥቷል። ከፍርድ ቤቱ ትዕዛዝ አኳያ ለሁለተኛ ጊዜ የተሻሻለው የአቃቢ ሕግ ክስ በአቶ አመሃ መኮንን አመለካከት የተሟላ ነው ብለው አያምኑም። ውሳኔው ግን የፍርድ ቤቱ በመሆኑ ይህንን እንደሚጠብቁ ተናግረዋል። እንዳየነው። አሁንም በፍርድ ቤቱ ትዕዛዝ መሰረት ክሱ ተሻሽሎ ቀርቧል የሚል እምነት የለንም። ለማንኛውም ግን ያው ዛሬ የታዘዘው ፍርድ ቤቱ ይህንኑ ቀደም ሲል በሰጠው ትዕዛዝ መሰረት አቃቤ ክሱን አሻሽሎ ቀርቧል ወይስ አልቀረበም የሚለውን ፍርድ ቤቱ በራሱ አይቶ ተሻሽሏል ብሎ ፍርድ ቤቱ የሚያምንበት ከሆነ ወደ ቀጣዩ የክርክር ደረጃ እንድንሄድ፣ ነገር ግን ክሱ በታዘዘው መሰረት አልተሻሻለም ከተባለ ደግሞ ባለፈው ቀጠሮ ፍርድ ቤቱ ቃል እንደገባው እነዚህ እንዲሻሻሉ ተብሎ ነገር ግን ሳይሻሻሉ የቀረቡ ነጥቦች ከክሱ ውስጥ እንዲሰረዙ ውሳኔ የሚሰጥበት ነው የሚሆነው። በሚቀጥለው ቀጠሮ ፍርድ ቤቱ ክሱ ባለበት ሁኔታ እንዲቀጥል ብይን የሚሰጥ ከሆነ ተከሳሾቹ የእምነት ክህደት ቃላቸውን ወደ መስጠቱ ስርዓት እንደሚሄዱ ይጠበቃል። ባለፈው ሐምሌ ወር አቃቤ ሕግ በሶልያና ሽመልስ በሌለችበት፣ በፈቃዱ ኃይሌ፣ ናትናኤል ፈለቀ መሐሌት፣ ፋንታሁን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይሉ፣ ኤዶም ካሳይና ተስፋለም ወልደየስ ላይ የሽብር ወንጀል ፈጽመዋል የሚል ክስ እንደ መሠረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸውን። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ተከፋፍለዋል ያላቸው የመላ ኢትዮጵያ አንድነት ድርጅት መኢአድና አንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባላት በሚቀጥሉት ሁለት ሳምንታት ውስጥ የአመራር አባላቱ በአንድ ላይ ሆነው በችግሮቻቸው ላይ ጠቅላላ ጉባኤዎቻቸውን አስወስነው ለቦርዱ ሪፖርት እንዲያደርጉ ትዕዛዝ መስጠቱ ተዘግቧል። ቀደም ሲል የቦርዱ ሊቀመንበር ፕሮፌሰር መርጋ በቃና በሰጡት መግለጫ ላይ የመላ ኢትዮጵያ አንድነት ድርጅት መልስ ሰጥቷል። እስክንድር ፍሬው የድርጅቱን ፕሬዚዳንት አቶ ማሙሸት አማረን አነጋግሯል። አቶ ማሙሸት አማረ፣ የመላ ኢትዮጵያ አንድነት ድርጅት መያድ ፕሬዚዳንት፣ የኢትዮጵያ ብሔራዊ ምርጫ ቦርድ በሰጠው መግለጫ እሳቸው ለሚመሩት መያድና ለአንድነት ፓርቲ የሰጠው የውስጥ ችግሮቻችሁን ፍቱ በሚል የሰጠው ቀነ ገደብ ሰኞ መጠናቀቁን አስመልክቶ ማለት ነው አሁንም የውስጥ ችግሮቻችሁን እንዳልፈታችሁ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ የሁለት ሳምንት ጊዜም ሰጥቷል። ምንድን ነው የእርስዎ አስተያየት በዚህ ላይ? አመሰግናለሁ። እንግዲህ ይህ ምንድን ነው የምርጫ ቦርዱ ሁኔታ በጣም ሊገባን አልቻለም። አሁን ችግር ያለው በምርጫ ቦርድ እና በፓርቲዎቹ መካከል ነው እንጂ በፓርቲዎቹ ውስጥ ምንም አይነት ችግር የለም። ምክንያቱም በእኛ ፓርቲ ውስጥ ለምሳሌ ችግሩ እንዲፈታ ከዚህ ቀደም ቦርዱ በተከታታይ ባሳሰባቸው መሰረት አስቸኳይ ጠቅላላ ጉባኤ ተጠርቶ የመጀመሪያው ጉባኤም እንዲሁ በተሳካ መልኩ በሙሉ እርቅ ሁሉም የጠቅላላ ጉባኤ አባላት ባመኑበት ስምምነት ተፈጥሮ ነው እንግዲህ ወደ ጠቅላላ ጉባኤው ስብሰባ የተሄደውና ምርጫ የተደረገው ጥቅምትና ሀያ ስምንት ተካሂዶ የነበረው ከሀያ ስምንት እስከ ሰላሳ የተደረገው ጠቅላላ ጉባኤ የመያድን አጠቃላይ የአራት ዓመት የወፍት ችግር የፈታና ጠቅላላ ጉባኤው በሙሉ ድምጽ በውሳኔ ያሳለፈበት ነው። ይሄ እንግዲህ በተደጋጋሚ እንደተናገር ነው የመያድ ጠቅላላ ጉባኤ በመያድ መተሪያ ደንብ መሰረት የመጨረሻው ወሳኝ ሰጫ አካል ነው። ይህንን ወሳኝ የመጨረሻ ስልጣን ያለውን አካል ትክክል አይደለም ብሎ ቦርዱ አልቀበልም ማለቱ በራሱ ስህተት የሚያመጣቸው እና የመያድን መተሪያ ደንብ ሙሉ በሙሉ የጣሰ ነው የሚሆነው። በራሱም በምርጫ ቦርድ አዋጅ መሰረት ምርጫ ቦርድ ከመታዘብ ውጪ የዘለለ እከሌን ሹሙልኝ እከሌን ካላረጋችሁ አልቀበልም የሚልበት የአሰራር ሂደት የለም፣ ህግም አይደግፈው። ፕሮፌሰር መርጋ በቃና እኛ እከሌ ይሾም እከሌ ይውረድ አይደለም ጥያቄያችን፣ ራሳቸው ፓርቲዎቹ ያወጡትን የመተዳደሪያ ደንብ እንዲያከብሩ ነው እየጠየቅን ያለ ነው። ለምሳሌ መያድን በተመለከተ እኛ የምናውቀው በሁለት ሺ አንድ የወጣውን መተዳደሪያ ደንብ ነው የፓርቲውን ማለት ነው። ነገር ግን እየተካሄዱ ያሉት ሹምሽሮች እና በአጠቃላይ የተፈጠረው ክፍፍል የመጣው ይሄ ደንብ እየተጣሰ በመሆኑ ነው ይላሉ። ይሄ እንግዲህ እኛም የምንመራበት አሁን ቦርዱ እያለ ባለው በሁለት ሺህ አንድ ግንቦት አንድ የጸደቀውና ሰኔ ሁለት ቀን ተጽፎ የወጣው መተሪያ ደንብ ነው ሌላ መተሪያ ደንብ የለንም። ስለዚህ አሁን ቦርዱ እያለ ያለውና በተለይም ፕሮፌሰሩ እያሉት የውስጥ ችግር አለ የሚሉት ራሳቸው በላኳቸው ታዛቢዎች መሰረት የሚያት የውስጥ ችግር መፈታቱ ሪፖርቱ ደርሷቸዋል። አሁን እሳቸው ከውሳኔ በፊት እየተነሱ የሚሰጡት መግለጫ የመያድ ውስጥ ያለውን የጣልቃ ገብነት የሚያሳይ ነው እንጂ የመያድ የውስጥ ችግር ኖሮ አይደለም። ለምን ቢባል የመያድ መተዳደሪያ ደንብ የሚለው እሳቸውም የሚያውቁት መተዳደሪያ ደንብ ጠቅላላ ጉባኤው የመጨረሻ የስልጣን አካል ነው፣ እሱ የወሰነው የመጨረሻ ይሆናል ይላል እና ይሄንን እሳቸው አልቀበልም እኛ የምንሾመው ወይም ደግሞ እኛ የመረጥነው ካልሆነ በስተቀር የሚል አካሄድ ነው አሁን እየሄዱ ያሉት እንጂ የመያድ ጠቅላላ ጉባኤ አባልማ እሳቸውም አሁን የሚመሩት ድርጅት ቦርዱ በሰጠው የአጭር ጊዜ የአራት ቀን ጊዜ ገደብ እኮ ከመላ ሀገሪቱ በአራት ቀን ለዚያውም ደግሞ የገና በዓልንና ሌሎች በዓሎችን እሁድን ጨምሮ ሰው ከያለበት ቦታ የመያድ ጠቅላላ ጉባኤ አባላት ፓርቲው አደጋ ላይ ነው በሚል ተሰብስቦ ጥር ሶስት ቀን የመጨረሻ አሁንም ውሳኔውን ሰጥቷል። ስለዚህ ቦርዱ አሁንም በዚህ የጠቅላላ ጉባኤ ሂደት ላይ አልታዘበም፣ አልተገኘም፣ እንደሚገኝ ደብዳቤ ደርሶታል። ደብዳቤው መድረሱን ደግሞ አረጋግጠናል። ፈርመው ተቀብለዋል። ስለዚህ እነሱ ይሄንን እያደረጉ ያሉት ዋናው ነገር በፓርቲው ውስጥ ችግር ላይ ነው እንደዚህ ነው እያሉ ጊዜውን የምርጫ ሂደቱን የመግፋትና ከዚያ በኋላ የውስጥ ችግራቸውን ባለመፍታታቸው ይሄ ተደረገ የሚል ድራማ ሊጨዋቱ ነው የሚፈልጉት። ስለዚህ በእኛ እምነት ምንም የህግ ስህተት በሌለበት መልኩ የመያድ የጠቅላላ ጉባኤ አካል ሁሉን ችግር ፈቶ በሰላም ተጠናቆ ወደ መጣበት ተመልሷል። አሁን ለሦስተኛ ጊዜ ደግሞ ጠቅላላ ጉባኤ እንዲጠራ ማዘዝ እጅግ በጣም የሚያሳዝን እጅግ በጣም የሚያሳፍር ከአንድ ሕዝብን እመራለሁ ከሚል ተቋም የማይታሰብና የማይገመት አንድ ትልቅ ፕሮፌሰርም ደግሞ የሚመሩት ድርጅት እንደዚህ አይነት የወረደ አሰራር ሲታይ እጅግ በጣም ያሳፍራል በጣም አዝነናል በጣም አፍረናል ጠቅላላ ጉባኤውን አሁን ለሶስተኛ ጊዜ የመጥራት ነው እቅዳችሁ አንጠራም የምንጠራበት ምንም የህግ ስህተት የለብንም ልንጠራም የሚያስገድደን የህግ ችግር የለም ስለዚህ ለመጥራት እኛ አቅዱም የለንም አንጠራም በአንድ ሳ በአንድ ወር ውስጥ ሶስት ጊዜ ጠቅላላ ጉባኤ የሚጠራበት ምክንያት የለም ሁለቱም ላይ ያልታዘበውና ሁኔታውን ያልተከታተለው ምርጫ ቦርድ ነው። የምርጫ አዋጁ እንደሚከታተል እንዲታዘብ ተወካዮች እንደሚልክ ያዘዋል። ይህንን መብቱን ያልተጠቀመ ህግን ያላከበረው ምርጫ ቦርድ እንጂ የመያድ ጠቅላላ ጉባኤ አባላት አይደለም። ስለዚህ ህግ ካለ ጉዳዩን ወደ ህግ እንወስደዋለን። በአዋጅ ስልጣን የተሰጠው ቦርዱንም ሆነ ሌላውን አካል ሊዳኝ የሚችለው ፍርድ ቤት ነው። ስለዚህ ያሉ የጠቅላላ ጉባኤ ውሳኔዎቻችንን እና ቦርዱ ራሱ በተከታታይ የጻፋቸውን ደብዳቤዎች አድርገን ወደ ፍርድ ቤት ወስደን በዚያ ደግሞ የምናየው ይሆናል። እዚህ ላይ አቶ ማሙሸት የመጨረሻ ጥያቄ አደርገዋለሁ። ቦርዱ ለምን ታዛቢ እንዳላከ ተጠይቀው የቦርዱ ኃላፊዎች በሰጡት ምላሽ ሁለቱም ፓርቲዎች አንድነትም፣ መያድም ለምሳሌ መያድን በተመለከተ በእርስዎ የሚመራው ቡድን አንድ ጉባኤ እንደጠራ በአቶ አበባው መሀሪ የሚመራው ሌላ ቡድን ደግሞ ሌላ ጉባኤ እንደጠራ እና እኛ ሁለት ቦታ ታዛቢ መላክ አንችልም እኛ የምናውቀው አንድ ፓርቲ ነው የሚል ምላሽ ነው የሰጡት። ለዚህ ምን አስተያየት አለውት? የመጨረሻ አደርገዋለሁ። እጅግ እጅግ እጅግ በጣም እጅግ በጣም የተጋነነ እጅግ በጣም የወረደ ውሸት። እንደዚህ አይነት ከአንድ የመንግስት ተቋም እጅግ በጣም የተሳሳተ ውሸት እንደዚህ ሲነገር እጅግ በጣም ያሳዝናል። ምክንያቱም ሁሉም የመያድ የጠቅላላ ጉባኤ አባላት የተገኙት በመያድ ግቢ ውስጥ ነው። ለዚሁም ደግሞ የሚዲያዎች በሙሉ እዚያ ተገኝተው ሲዘግቡ ነው ያሉት። ስለዚህ የማንን ጠቅላላ ጉባኤ አጠሩ ሌላ ጋር? እኛ በእኛ በኩል በመያድ ውስጥ ሁለት ጠቅላላ ጉባኤ እንዳልተጠራ ቦርዱም አረጋግጧል፣ በራሱ እኛም ማረጋግጠናል። አባላቱም ያሉት ዜናቸውና በጥር ሶስቱ እኛ ባደረግነው ስብሰባ ላይ እየተገኘ ስለሆነ ሁለት ቦታ ተደርጓል የሚባለው ይሄ ዝም ብሎ ዝም ብሎ ከመሬት የተነሳ ፈጠራ ነው። ይሄንን አንድ ቦታ ላይ እስኪ በሚዲያ የት ቦታ ስብሰባ እንደተደረገ ማሳየት ከቻሉ እውነተኛ ናቸው ማለት ነው። ሳታማ ሀይ ብላኝ የሚል አካሄድ ነው። እኛ ገብቶናል። የምርጫ ቦርድ አስተሳሰብና አካሄድ ማያድን እና ሌሎች ፓርቲዎችን ሀገር አቀፍ ምርጫ ለማስወጣት የተደረገ ሴራ ነው። በእርግጠኝነት ደግሞ ከሁለት ሳምንት በኋላ የእጩ ማስመዝገቢያ ጊዜው እና የታዛቢ ማስመዝገቢያ ጊዜው ያልቃል። ስለዚህ እንዲህ ስንላቸው በራሳቸው ጊዜ ነው ምርጫውን ያልተወዳደሩት ብሎ ፕሮፓጋንዳ ለማውራት እንደሆነ ገብቶናል ከወዲሁ። እኛ ግን ሂደቶቹ ሁሉ ሕዝቡ አውቋል እንዴት እየተገፋን እንደሆነ የኢትዮጵያ ሕዝብ በደንብ እንዲያውቅልን እንዲረዳልን አሁን እየተጠናከረና ፓርቲዎቹ በዘንድሮ ምርጫ በአሸናፊነት ይወጣሉ ተብሎ ስለታሰበና ጥናትም ስለተደረገበት ይሄንን ለማደናቀፍ የተደረገ ነገር ስለሆነ አሁን ኢህአዴግ የሚባለው መንግስት ጭቅጭቁንና ንትርኩን ከምርጫ ቦርድ ጋር አድርጎ እሱ የራሱን ስራ እየሰራ ሁሉን ነገር አጠናቅቆ እንደጨረሰ መረጃዎች አሉን። ስለዚህ በእኛ እምነት ከአሁን በኋላ ጠቅላላ ጉባኤ የሚጠራበት የህግ አግባብ የለም። ቦርዱም ይህንን የሚሰጥበት ጥሩ ብሎ የሚያስገድድበት የህግ ማስገደጃ የለውም። ይህ በመሆኑ ከአሁን በኋላ እንግዲህ የመያድ አባላትና እንዲሁም በአጠቃላይ የኢትዮጵያ ህዝብ ይህንን ችግር በደንብ ተረድቶ ከጎናችን ቆሞ ትግሉን አብረን በጋላ የምንታገል መሆኑን በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። የመያድ ፕሬዚዳንት አቶ ማሙሼት አማረ በሰነዘሯቸው አንዳንድ አስተያየቶች ላይ ተጨማሪ ምላሾችን ከምርጫ ቦርድ ይዤ ለመቅረብ እሞክራለሁ። አቶ ማሙሼት ስለ ጊዜዎት በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ነው። እኔም አመሰግናለሁ። እስክንድርና መሰግናለሁ። እኔም ለዘገባው። ወደ ተከታዩ ዘገባ እንለፍ። የ2010 ዓመተ ምህረት የአውሮፓውያኑ የዘመን አቆጣጠር ማለት ነው። የዓለም አቀፍ የፕሬስ ነፃነት ሽልማት ተሸላሚ ኢትዮጵያዊው ጋዜጠኛ ዳዊት ከበደ በምህፃር፣ ሲፒጄ ተብሎ የሚታወቀውን የጋዜጠኞች ደህንነት ተሟጋቹን ቡድንና ሌሎች የሰብአዊ መብቶች ተሟጋች ድርጅቶችን የምዕራባውያን አጀንዳ አስፈጻሚ መሳሪያዎች ናቸው ብሏቸዋል። ዳዊት ከ1997 የኢትዮጵያ ምርጫ ጋር ተያይዞ ባቀረባቸው ዘገባዎቹ ታስሮ ከተፈታ በኋላ በስደት ለሁለት ዓመታት አሜሪካ ቆይቶ ወደ ሀገሩ ተመልሷል። ዳዊት ኢትዮጵያ ውስጥ በጋዜጠኝነት መስራት እንደማይቻል ገልጾ ስደት ላይ ከቆየ በኋላ የተመለሰበትን ምክንያት ሲገልጽ በአብዛኛው ያለውን መንግስት ከሚቃወመው ዳያስፖራ የደረሰብኝ ተጽዕኖ ሀገር ውስጥ ካለው ሺህ ጊዜ በመብለጡ ነው ብሏል። ዳዊት በቅርቡ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ያደረገውን ቃለ ምልልስ መነሻ አድርገን አነጋግረነዋል። የምዕራቡን ዓለም አጀንዳ ያራምዳሉ ሲል የከሰሳቸውን የሲቪክ ድርጅቶች ምላሽም ይዘናል። ለዝርዝሩ ሰሎሞን ክፍሌ። ዳዊት፣ ዳያስፖራው ስላስቸገረኝ ለመመለስ ተገድጃለሁ ብለሃል በዛ ቃለ ምልልስ ላይ። በምን መልክ ነው ተጽዕኖ ያሳደረብህ? አመሰግናለው፣ ሰለሞን ዲያስፖራው ስላስቸገረኝ አይደለም የተመለስኩት። በወቅቱም ቪኦኤን ጨምሮ ለሌሎች ሚዲያዎች እንደገኩት የተመለስኩበት ምክንያት በቀጥታ ከሙያዬ ጋር የተገናኘ ነው የነበረው። ግን እንደ ክስተት ያው በዲያስፖራው ጋር የነበረው ያለው የቶለራንስ መጠንና ይሄ የፖለቲካ ባህላችን የፈጠረው ችግር ይሄ መፈራረጅ ፖለቲካ እንደ አንድ ችግር ነው። እና ምክንያት እ አልነበረም ያው ከሙያዬ ጋር በተገናኘ አገር ቤት ሄጄ ብሰራ ይሻላል በሚል ነው የተመለስኩት። እንደ ጠቀስከው የነበረው ችግር ያው ግልጽ ነው። አንዳንዴ ፖለቲካችን ያው በገዢው ፓርቲም በተቃዋሚም በኩል ያው ያለው ችግር ይታወቃል ትችትን የመታገስ ባህል ብዙም የለንም አንድ ሰው ሙያውን መሰረት አድርጎ ትችት ሲያቀርብ በገዢው ፓርቲም ይሁን በተቃዋሚዎች ሁሉም በሚችለው አቅም ለማንበርከክ ነው የሚሄደው እንጂ የተነሱ ነገሮችን ወደ ማስተካከል አይሄድም እሱ የፖለቲካ ባህላችን የፈጠረው ችግር ነው ዲያስፖራም ያጋጠመኝ ከመሰደዴም በፊት እዚህ ሀገር ቤትም እያለሁ የነበረው ችግር ያ ነው በዛ መልኩ ነው የማየው መልካም ስለ ሲፒጄ ሂዩማን ራይትስ ዋች እና አምነስቲ ኢንተርናሽናል የመሳሰሉ ድርጅቶች ስትናገር የምዕራቡን አለም አጀንዳ አስፈጻሚዎች ብለሃቸዋል እስቲ አብራራልኝ ይሄንን ይህንን ያልኩበት ምክንያት ያው እንግዲህ እዛ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ስቀሩ ጥያቄ ቀረበልኝ ጥያቄ ሲቀርብልኝ ደግሞ እኔጋ ያለው ምልከታ ነው የራሴን ምልከታ ነው ያስቀመጥኩት በእኔ እምነት ያው ማንኛውም ውጭ ያሉ አሜሪካ የአሜሪካ ተቋማት የሰብአዊ መብት ተሟጋቾችም ሊሆን ይችላሉ፣ የፕሬስ ነጻነት ጠብቆ ተቋማትም ሊሆን ይችላሉ፣ ቲንክ ታንኮችም ሊሆን ይችላሉ አንድ የጋራ ዓላማ አላቸው ብዬ አምናለሁ። እሱም ምዕራባውያን ሄጅሞኒክ አምቢሽን ወይም ደግሞ የምዕራባውያን ዓለምን የመቆጣጠር ዓላማ አጠቃላይ ከዛ ቃል ኪዳን ጋር የተገናኘ ዓላማ እንዳላቸው አምናለሁ። ያንን ያልኩበት ምክንያት ማንንም ለመወንጀል ወይም ደግሞ ማንንም ንጹህ ለማድረግ አይደለም። በነገራችን ላይ እዛ ቃለ ምልልስ ላይ ውንጀላ ብቻ አልነበረም። እኔ በእኔ በእኔ እምነት እነዚህ ተቋማት መቶ ፐርሰንት መላእክት ናቸው፣ መቶ ፐርሰንት ደግሞ ሆን ብለው ለጥፋት የተቋቋሙ ድርጅቶች ናቸው ብዬ አላምንም። የሚከራከሩላቸው ጋዜጠኞች አሉ። እኔም በአንድ ወቅት ስር ላይ በነበርኩበት ጊዜ ይከራከሩልኝ ነበር። አሁንም እነዚህ ሰዎች የሚያቀርቡት ነገር እስር ቤት ጋዜጠኞች አሉ። መንግስት የራሱ የሆነ መከራከሪያ ሊያቀርብ ይችላል። እንደዛም ሆኖ ግን ሙሉ ለሙሉ ደግሞ እነዚህ ተቋማት መላእክት ናቸው፣ በዚህ ዓላማ ብቻ ነው እንትን የሚያደርጉት ከምዕራባውያን ኢንተረስት እና ከምዕራባውያን አጠቃላይ ሄጅሞኒክ ኢንተረስት ውጪ ናቸው ብዬ አላምንም። ያው የራሳቸው ዓላማ አላቸው የሚያስጠብቁት አሜሪካ የውጭ ጉዳይ ፖሊሲ የማይመቹ አገሮች ላይ ሲሆን እና የሚመቹ አገሮች ላይ ሲሆን የሚያወጡት እንትን ይለያያል፣ በሚል ነው ምናልባት ብዙ መከራከር እንችላለን በእሱ ጉዳይ ላይ የክሪሚያን ጉዳይ ማንሳት እንችላለን። በዩክሬን ጉዳይ ላይ የነበረውን ማንሳት እንችላለን። የራሴ የራሴ የግል እምነት ነው ከዛ የራሴ የግል እምነት በመነሳት ነው ያንን ያልኩት እንጂ እንዳልከው ማንም ለሞት እንዳልከው ደግሞ ሲፒጄ እና አምነስቲን ኢንተርናሽናል ለምሳሌ አንተን ከእስር በማስፈታት የተጫወቱትን ሚና አንተም አልዘነጋኸውም። ከዚህ ሌላ የምትለው አለህ? ልዘነጋውም አልችልም። ያ ማለት ግን ሙሉ ለሙሉ አላማቸው እኔን ከእስር እንድፈታ ጫና ስላደረጉ ወይም ሪፖርት ስላወጡ ሙሉ ለሙሉ ሌላ ኢንተረስት የላቸውም ከምዕራባውያን ሀጅሞኒክ ኢንተረስት ጋር ምንም አይገናኝም ማለት አንችልም። እሱ ማድረጋቸውን አቃለው፣ ለእሱም አመሰግናቸዋለሁ። ወደፊትም እንዲ አይነት ችግር ቢያጋጥም እሱ ሶሊዳሪቲ ያሳያሉ ብዬ ተማመናለሁ። ያ ማለት ግን ያኛውን የመጀመሪያውን የራሴን ሪዘርቬሽን ውድቅ አያደርገውም። አሁንም ከነዚህ ድርጅቶች ጋር ግንኙነት አለ። የገንዘብ እርዳታ እንደምታገኝም እንሰማለን። እና ከነማን ምን ያህል ገንዘብ ታገኛለህ? ምናልባት እሱን ዲቴይል ለመግለጽ ትንሽ አስቸጋሪ ነው። አሜሪካ በነበርኩበት ወቅት ለፕሬስ ነጻነት እና ለዲሞክራሲ ድጋፍ የሚያደርጉ ተቋማት ነበሩ። ከእነሱ ተቋማት ያው ለፕሬስ ነጻነት ድጋፍ ያደረጉልኝ ተቋማት ነበሩ። እነዚህ ተቋማት ግን እኔ ለኢቢሲ በሰጠሁት ቃለ ምልልስ ላይ እነሱን አልጠቀስኩም። አንተ ከሌላ ምንጮች ሌሎች ሌሎችም የሚመለከት ነው እከሌን ተቸህ ማለት ከሌም እንደዛ ነው ወደ ሚል ድምዳሜ ካልሄድን በስተቀር በቀጥታ እነዛን የሚመለከት ነገር ያልኩት ነገር የለም። ስለ እነሱ መረጃ ስለሌለም። መልካም፣ ለማጠቃለል ከተመለስኩ ወዲህ የገጠመው ችግር አለ? ከስራ ጋር በተያያዘ ብዙም ከባድ ችግር አልገጠመኝም። ችግሮችም ቢኖሩ አምኜ ስለሆነ የመጣሁት ከመጋፈጥ ውጭ ምንም አማራጭ የለኝም። እስካሁን ግን ሰላም ነኝ። በጣም አመሰግናለሁ ዳዊት መልካም፣ አመሰግናለሁ ዳዊት ከበደ። የምዕራቡ ዓለም አጀንዳ አስፈጻሚዎች ናቸው ሲሉ የወነጀላቸው ድርጅቶችስ ምን ይላሉ? ሲፒጄን ላምጣ። የድርጅቱ የምሥራቅ አፍሪካ ቢሮ አስተባባሪ ቶም ሮድስ ስለ ተግባሩ ባጭሩ ያብራራሉ። ሲፒጄ የጋዜጠኞች መብት ተከላካይ ድርጅት ነው። በዓለም ዙሪያ የፕሬስ ነጻነትን ያራምዳል ጋዜጠኞች ያለ ፍርሃት እና ብቀላ ዜናዎችን ለሕዝብ እንዲያቀርቡ ለመብቶቻቸው ይቆማል። ጋዜጠኞች ላይ ጥቃት ቢደርስ፣ ቢታሰሩ፣ ቢገደሉ፣ ቢታገቱ፣ ማስፈራሪያ ቢደርስባቸው፣ ሳንሱር ቢደረጉና ቢዋከቡ በነጻነት ዜናዎችን የማሰራጨት መብታቸው ተደፍሯልና አጋርነታችንን እናሳያለን። ሕጋዊ ድጋፍ እንዲያገኙም እናደርጋለን። በአጭሩ ከተቋቋምንበት እንደ ኤውሮፓን አቆጣጠር ከ1981 ጀምሮ የምንሰራው ይህንን ይመስላል። ዳዊት ከበደ በኒውዮርክ ሲፒጄ በጠራው ስብሰባ ላይ ለተገኙ ጋዜጠኞች ሲናገር ኢትዮጵያ በአፍሪካ ቀንድ ሽብርተኝነትን ለመዋጋት ከአሜሪካ ቀረጥ ከፋይ ህዝብ ብዙ ሚሊዮን ዶላር ታገኛለች፣ ግን በእኛው ማለት በኢትዮጵያው ጸረ ሽብር ሕግ መሠረት እኔ አንድ የተቃዋሚ ፖለቲከኛ ባነጋግር ሀያ አምስት ዓመት እስራት ሊፈረድብን ይችላል ብሎ እንደነበር ይታወሳል። የተከበራችሁ አድማጮች ዝግጅታችን እስከ ምሽቱ አንድ ሰዓት ድረስ ይቀጥላል። ጥቂት ደቂቃዎች ይቀራሉ። እስከ ፍጻሜው ድረስ አንዳንድ አጫጭር መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ ሀያ ብር ከሀያ ሶስት ሳንቲም ተመንዝሯል። በአማካይ የመሸጫ ዋጋ አንድ ዶላር ሀያ ብር ከአስራ አራት ሳንቲም ነው። እርስዎ አንድ ዶላር ካሎት መሸጥ ከፈለጉ ሀያ ብር ከአስራ አራት ሳንቲም ያገኛሉ። ከባንክ ሄደው መግዛት ቢፈልጉ ደግሞ አንድ ዶላር 20 ብር ከ34 ሳንቲም ይከፍላሉ። እርስዎ አንድ ዩሮ 23 ብር ከ55 ሳንቲም ነው። አንድ የእንግሊዝ ፓውንድ 30 ብር ከ74 ሳንቲም ነው። ዛሬ ከኢትዮጵያ ሚቴሮሎጂ ኤጀንሲ ዌብሳይት አሁን ባገኘሁት መረጃ መሰረት ethiomet ዶት ጂኦቪ ዶት ኢቲ ነው ዌብሳይቱ። አዲስ አበባ ነገ ፀሐያማ ትሆናለች። ለነገሩ በአብዛኛው የሀገሪቱ ክፍሎች ፀሐያማ ነው የሚሆኑት። ከፍተኛ ሙቀት አዲስ አበባ 23 ዲግሪ ሴልሺየስ ዝቅተኛው 8 ዲግሪ ሴልሺየስ ይሆናል። በኢትዮጵያ ከፍተኛው ከ30 በላይ የሆኑት ጋምቤላ 38፣ ጎዴና ባህር ዳር 36። ባህር ዳር ምን ያህል ከፍተኛ እንደሆነ ዛሬ ማስተዋል ነው ሰመራ 33 ዲግሪ ሴልሽየስ ነው ዝቅተኞቹ ደግሞ ከአስር በታች ባሌ ሮቤ አምስት ጅማ ሰባት መቀሌ ስምንት ሐረርና ባህር ዳር አስር ዲግሪ ሴልሽየስ ናቸው ባህር ዳር ከ36 ዲግሪ ሴልሽየስ ወደ አስር ዲግሪ ሴልሽየስ ይወርዳል ዝቅተኛው ሲሆን በታሪክ ውስጥ ያየን እንደሆነ ልክ የዛሬ 2572 ዓመት በ558 ዓመተ ዓለም ማለት ነው ወይም በኢትዮጵያ አቆጣጠር በ550 ዓመተ ዓለም የባቢሎን ንጉስ ናቡከደነጾር ኢየሩሳሌምን ከበበ። ለአንድ ዓመት ተኩል ያህል ቆየ። ያ ከበባና ዘመቻ ኮካኮላ ኩባንያ በ1889 በዛሬው ቀን ከመድኃኒት ፋብሪካነት ፔንበርተን ይባል ከነበረበት አትላንታ፣ ጆርጂያ ውስጥ የዛሬ ስሙን ያዘ። በዚሁ ተጠናቀቀ ዝግጅታችን። ክቡራትና ክቡራን አድማጮች በስቱዲዮ ፕሮግራሙን ከመሩልን ንጉሱ ታምሬ እና ዳንኤል ብራውን እንደዚሁም ከቴክኒክ መሐንዲሱ ሱሌማን ተራዋሊ ጋር ከምሽቱ 3 ሰዓት እንሰናበታለን። ሰለሞን አባተን ያስተናገድኳችሁ። ጤና ይስጥልኝ። መልካም ቆይታ። This program has come to you from the Voice of America, Washington.